የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በሩሲያዋ ግዙፏ ከተማ ሴንት ፒተርስበርግ ውስጥ ለሚካሄደው የሀያዎቹ በምጣኔ ሀብት የተራመዱ አገሮች ስብሰባ ላይ ለመገኘት ወደዚያው ሲያመሩ ዛሬ እግረ መንገዳቸውን ወደ ስዊድን ጎራ ብለዋል። የጂ ሀያው ጉባኤ ዋነኛ ትኩረት ሶሪያ ሳትሆን አትቀርም ተብሎ የተገመተ ሲሆን በህዝባቸው ላይ ጅምላ ጨራሽ መርዝ ጋዝ ተኩሰዋል ባሏቸው የፕሬዚዳንት ባሻር አል አሳድ ይዞታዎች ላይ ወታደራዊ ጥቃት ለማድረስ እየተዘጋጁ ያሉት ፕሬዚዳንት ባራክ ኦባማ ከጉባኤው ጎን ለጎን በሚያደርጓቸው የተናጠል ስብሰባዎችም ዓለም አቀፍ ድጋፍ ለማሰባሰብ ጥረት ያደርጋሉ ተብሎ ይጠበቃል። ዝላቲካ ሆክ እና ኬንት ክላይን ከዋሽንግተን ዲሲ ያጠናቀሯቸውን ዘገባዎች አጣምሮ ሰለሞን አባተ ተከታዩን ለዕለቱ አብ ርዕስ አሰናድቷል። ከአሜሪካው ፕሬዚደንት በእንግድነት መገኘት ጋር ስቶክሆልም የጸጥታ ጥበቃዋን ዛሬ በከፍተኛ ሁኔታ አጠናክራለች። ፕሬዚደንት ባራክ ኦባማና የስዊድኑ ጠቅላይ ሚኒስትር ራይን ፌልት እያደረጓቸው ያሉ ውይይቶች በአመዛኙ የአርክቲክ አካባቢን ነፃ ንግድና ሶሪያን የሚመለከቱ ናቸው። የሶሪያው ፕሬዚደንት በገዛ ሕዝባቸው ላይ ተኩሰውታል፣ ከአራት መቶ በላይ ሕጻናት ተገድለውበታል ላሉት የመርዝ ጋዝ ጥቃት ዓለም መልስ ካልሰጠ ትዝብት ላይ የሚወድቁት ተአማኒነታቸውም የሚሸረሸረው እርሳቸው ሳይሆን የዓለም አቀፉ ማህበረሰብ እንደሚሆን ተናግረዋል ፕሬዚደንት ኦባማ First of all, I didn't set a red line. The world set a red line. The world set a red line when governments representing 98% of the world's population said the use of chemical The a red line አስነዋሪና ውጉዝ ነው ብለው ሲያውጁ ነው ቀዩን መስመር ያሰመሩት። ከጠቅላይ ሚኒስትር ፌልት ጋር ሆነው ለጋዜጠኞች ጥያቄዎች መልስ የሰጡት ፕሬዚደንት ባራክ ኦባማ ናቸው። ያሰመሩት ቀይ መስመር ተጥሶ እጆችን አጣጥፎ ቢቀመጡ ከእንግዲህ ሰው ያምነኛል ብለው ያስባሉ? ተብሎ ለቀረበላቸው ጥያቄ መልስ የሰጡት መንግስታቱ ኬሚካል መሳሪያዎችን አውግዘው ስምምነት ሲፈርሙ የሀገራቸው ኮንግረስ ያንን ስምምነት አክብሮ ተቀብሎታል። የራሱ ሕግጋት አካልም አድርጎታል። ይህንን ስምምነት ያጸደቀና የተቀበለው ሸንጓቸውም ኬሚካል መሳሪያዎች ወይም መርዞች የጦር ተግባር ላይ እንዳይውሉ የሚከላከሉ ድንጋጌዎችን ተፈጻሚነት የመጠበቅ ኃላፊነት እንዳለበት አስገንዝበዋል ፕሬዚደንት ኦባማ። ይህ ሳይሆን ቢቀር ግን ትዝብት ላይ የሚወድቁት በራሳቸው አባባል እርሳቸው አይደሉም። የእኔ መታመን ጉዳይ አይደለም። መስመሩ ላይ ያለው መስመሩ ላይ ያለው የዓለም አቀፉ ማኅበረሰብ ተአማኒነት ጉዳይ ነው። የአሜሪካና የተወካዮች ምክር ቤቷ ተአማኒነት ጉዳይ ነው መስመሩ ላይ ያለው። ምክንያቱም እነዚህ ዓለም አቀፍ ደንቦች አስፈላጊ ናቸው ብለን በአፋችን እንናገራለንና የሶሪያን የኬሚካል መሳሪያ አቅም የሚያዳክም የተወሰነ ድብደባ ማድረስ እንዲችሉ የሀገር ውስጥና ዓለም አቀፍ ድጋፍ እየሻቱ ያሉት የአሜሪካው ፕሬዚደንት አስፈላጊ ከሆኑት የካቢኔ አባሎቻቸው ጋር ሆነው ሁለገብ ዘመቻ ላይ ናቸው። በሀገር ውስጥ ከኮንግረሱ ጋር ትንቅንቅ ላይ ናቸው። ከስቶክሆልም ማግስት ደግሞ ፕሬዚደንት ኦባማ ለጂ ሀያ ጉባኤ ወደ ሩሲያዊቱ ሳንክት ፒተርቡርግ ይበሩና በዓለም ሀያላኑ ጉባኤ ላይ በደግፉኝ ዘመቻቸው ይገፋሉ። የፈረንሳይ ፕሬዝደንት ፍራንሷ ኦላንድ ፕሬዝደንት ኦባማን እንደሚደግፉ ቀድመው አውጀዋል። የሳንክት ፒተርቡርጉ ጉባኤ የሰፋ የጅሃድ ድጋፍ ይገኛል ብለው እንደሚያምኑም ተናግረዋል። ኦላንድ የመርዝ ጋዝ ጭፍጨፋ ተፈጽሞ እያለ ዓለም ይህንን እያወቀ ማስረጃ ቀርቦ እያየን አጥፊዎቹ እነማን እንደሆኑ እያወቅን አንዳች አጸፋ መኖር አለበት። ዓለም አቀፉ ማኅበረሰብ ይህንን አጸፋ ይጠብቃል። የጀርመን ፕሬዚደንትና የፈረንሳይ ፕሬዚደንት አብረን ሆነን የምናሰማው አንድ ዐይነት ቁጣ ነው፣ አንድ ዓይነት ውግዘት ነው። በተመሳሳይ ሁኔታም ለሶሪያ የፖለቲካ መፍትሔ ይገኝላታል የሚል ተስፋችንን እናሰማለን። ፕሬዚደንት ኦላንድ ይህንን የተናገሩት ዋና ከተማቸው ፓሪስ ላይ ከጀርመኑ አቻቸው ዮአኪም ጋውክ ጋር ተገናኝተው ከመከሩ በኋላ ነው። ጀርመን ከኃይል ሐሳብ ራሷን ማራቋን ቀድማ ብታሳውቅም የፕሬዚደንት ጋውክ አባባል ያንን አቋሟን የተለሳለሰ አስመስሎታል። ቻንስለር አንጌላ ሜርክል በመጪው የጂ ሀያ ጉባኤን በመሳሰሉ ዓለም አቀፍ መድረኮች ላይ ሶሪያን በሚመለከት አንዳች አጸፋ መስጠት የሚቻልበት ዓለም አቀፍ ስምምነት ላይ የመድረስን ዕድል ግምት ውስጥ አስገብተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም በመጪው የከበርቲዎቹ ሀገሮች ስብሰባ ላይ ለመገኘት በሁለተኛይቱ የሩሲያ ጥንታዊት ግዙፍና ውብ ከተማ ሳንክት ፒተርቡርግ ይገባሉ። ወደ ደማስቆ አጎራባች አካባቢዎች ለምርመራ የሄደው ቡድናቸው የክትትል ሪፖርቱን ሳያቀርብ አንዳች ወታደራዊ ጥቃት እንዳይፈጸም አስጠንቅቀዋል። የዓለሙ ድርጅት መሪ ባለፈው ነሐሴ 15 በኢትዮጵያ አቆጣጠር መርዝ ጋዝ ተኩሶ ከአራት መቶ በላይ ሕፃናትን ጨምሮ ከሺህ በላይ ዜጎቹን ፈጅተዋል ተብሎ የሚታማው የባሻር አልአሳድ መንግሥት አሜሪካን ጨምሮ ዓለም አቀፍ ቁጣ ተቀስቅሶበታል። ወታደራዊ እርምጃ በመውሰድ ጉዳይ ላይ ግን የአሜሪካ እንደራሴዎችም ዓለምም በሁለት እንደ ተከፈሉ ነው። ሚስተር ባን ወደ ሩሲያ ከማምራታቸው በፊት በሰጡት መግለጫ ኃይል መጠቀም ዓለም አቀፍ ሕግጋትን ይጥሳል ሲሉ አስገንዝበዋል። የሶርያን ህዝብ ስቃይ ላይ የጣሉት የጭካኔ አድራጎቶች መቆም አለባቸው። ችግሩን በጦር መሣሪያ ከማጨናነቅ ይልቅ የፖለቲካ መፍትሔዎችን መላልሰን ወደ መፈለግ መግባት አለብን። ሌላ የመርዝ ጋዝ ጥቃት እንዳይፈጸም እርምጃ የመውሰድን ሐሳብ እገነዘባለሁ። ይሁን እንጂ ወደ ሌላ ደም መፋሰስ የቅጣት ወይም የበቀል እርምጃና የፖለቲካ መፍትሔ የመፈለግን ዕድል እንዳያጠፋም እሰጋለሁ። ምንም እንኳ የጋዝ ጥቃት ለመፈጸሙ እስካሁን የተለያየ ሐሳብ ባይኖርም የሶሪያ መንግሥት የሚባለውን የኬሚካል መሣሪያ ጥቃት እኔ አላደረስኩም እያለ ነው። የአሁኑን የጂ ሃያ ጉባኤ እያስተናገደች ያለችው የሶሪያ ጠንካራና አሮጌ ወዳጅ ሩሲያ ፕሬዚደንት ኦባማ የሚፈልጉት የኃይል እርምጃ እንዳይወሰድ የሚከላከል ሌላ ወገን ታደራጃለች ብለው የሚጠብቁም አሉ። ሩሲያ ውስጥ በሚቆዩበት ጊዜ ፕሬዝደንት ኦባማ አነጋጋሪ በሆኑና እንደ ተመሳሳይ ጾታ ፍቅረኞች አይነቶችን ህዳጣን የህብረተሰብ ክፍሎች መብቶችና ነጻነቶችን ይረግጣሉ እያሉ ተቺዎች በሚነቅፏቸው የሩሲያ ህግጋት ላይ ከመብቶች ተሟጋቾች ጋር ተገናኝተው ይነጋገራሉ ተብሏል።